ፖሊስ የአርቲስት ሀጫሉ ሁንዴሳ እንግዲያ ተከትሎ በተነሳው ሁከት በደረሰው ጥፋት ተጠረጥረው በስር ላይ በሚገኙ ግለሰቦች ላይ ተጨማሪ የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪዎቹ ጠበቆች በበኩላቸው ፖሊስ ያቀረበውን ጥያቄ ተቃውመዋል። ከተከሳሾቹ አንዱ የሆኑት አቶ ጀዋር መሐመድ አያያዛቸውን አስመልክቶ አሉ ያሏቸውን ጉድለቶች እንዲሻሻሉ ሲሉ ፍርድ ቤቱን ጠይቀዋል። ፍርድ ቤቱ በተለያዩ ጉዳዮች ላይ ትዕዛዝ መስጠቱን ጠቅሶ መለስካቸው አመሀ ተከታዩን አድርሶናል። ትናንት ሐምሌ 9 ቀን 2012 ዓመተ ምህረት ከቀትር በኋላ በፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ችሎት ፖሊስ በተለያዩ መዝገቦች የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተቀሰቀሰው ሁከት በሰውና በንብረት ላይ በደረሰው ጉዳት ጠርጥሬያቸዋለሁ ያላቸውን ሰዎች አቅርቧል። በተጠርጣሪዎቹ ላይ የጀመረውን ምርመራ ገና አለማጠናቀቁን ጠቅሶ ተጨማሪ የምርመራ ጊዜ እንዲሰጠውም ፍርድ ቤቱን ጠይቋል። በዚሁ መሰረት ሐምሌ 6 ቀን 2012 ዓ ም ተጨማሪ የ14 ቀን የምርመራ ጊዜ በጠየቀባቸው በአቶ በቀለ ገርባ ላይ ፍርድ ቤቱ ቀደም ሲል በዋለው ችሎት ከሁለቱም ወገን የቀረበውን ክርክር መርምሮ ሲበይን ለፖሊስ 11 ቀን ተጨማሪ የምርመራ ጊዜ ሰጥቶ ለሐምሌ 20 2012 ዓ ም እንዲቀርቡ ተለዋጭ ቀጠሮ ቆርጧል። በሌላ መዝገብ ደግሞ ፍርድ ቤቱ የአቶ ጃዋር መሐመድን ጉዳይ መርምሯል። ፖሊስ በዚህ መዝገብ እስከ ዕለቱ ያከናወነውን የምርመራ ስራ ዝርዝሮ ቀጣይ የምርመራ ስራዎችን ለማከናወን የአስራ አራት ቀን ተጨማሪ ጊዜ ጠይቋል። አቶ ጀዋር መሐመድ ለሐምሌ 22 ቀን 2012 ዓ ም እንዲቀርቡ አዟል። ቀጥሎም የአቶ ጀዋር መሐመድና አቤቱታ አዳምጧል። ተጠርጣሪው እንደዘረዘሩት ከተያዙበት ጊዜ ጀምሮ ከቤተሰቦቻቸው ጋር የሚገናኙት በጣም በሩቁ በመሆኑ በቅጡ እንኳን መሰማማት እንደማይችሉ አስረድተዋል። ጠበቃቸውን በፈልጉት ጊዜ እንዲያገኙና እንዲያማክሯቸው ጠይቀው እስከ ዛሬ ከጠበቆቻቸው ጋር በሚያደርጉት ግንኙነት ላይ የፖሊስ አባል በአጠገባቸው ስለሚኖር ሊጠበቁ የሚገባቸው የግል ምስጢራቸውን በሳቸውና በጠበቆቻቸው መካከል እንዲቆዩ የሚያስችላቸው ሁኔታ እንዲፈጠርላቸው አቤት ብለዋል። በእስር የሚገኙበት ክፍል ከባድ ቅዝቃዜ እንዳለውና የኤሌክትሪክ መብራት በሌለበት ጊዜም ምንም አማራጭ የብርሃን ምንጭ እንደሌላቸው ተናግረዋል። ፍርድ ቤቱም የተጠርጣሪውን ጥያቄ ተቀብሎ ተጠርጣሪው በወዳጅ ዘመዶቻቸውን በሁለት ሜትር ርቀት እንዲያገኙ በአያያዝ ረገድም ሊሻሻሉ የሚገባቸውን ሁሉ የሚመለከተው አካል እንዲፈጽም ትዕዛዝ ሰጥተዋል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ ሊቀመንበር አቶ እስክንድር ነጋም ፖሊስ በዚህ ችሎት ካቀረባቸው ተጠርጣሪዎች መካከል አንዱ ነበሩ። በፖሊስ ጥርጣሬና አለኝ በሚለው ማስረጃ መሰረት አቶ እስክንድር አድርገዋል ያለውን የተጠርጣሪ ጠበቃ አቶ ሄኖክ አክሊሉ ለቪኦኤ ዘርዝረዋል። አቶ እስክንድር ብሔርን ከብሔር ለማጋጨት፣ የተለያዩ እምነቶችን ለማጋጨት አዲስ አበባ ውስጥ ወጣቶችን አደራጅተዋል፣ ሰብስበዋል፣ እነዚህ ወጣቶች ገንዘብ አከፋፍለዋል፣ ወጣቶቹን ለማደራጀት በስልክ የተለያየ ልውጥ አድርገዋል፣ በመኪና ሆነው ቀስቅሰዋል፣ በአካልም ሄደው እነዚህ ወጣቶችን አናግረዋል እና አዲስ አበባ ላይ የጀመርነው ነው ትግል እዚሁ አዲስ አበባ ላይ እንጨርሳለን፣ አሉ እና በዚህ ምክንያት እስካሁን ባገኘሁት ማስረጃ ከሀምሳ አራት ሚሊዮን ብር በላይ ጉዳት ደርሷል። ከአስር ሕይወት በላይ ጠፍቷል፣ እንዲጠፋ አድርገዋል። እንደዚሁም አካል ጉዳትም ተፈጽሟል እና አዲስ አበባ ላይ ሁከትና ብጥብጥ አስፈጽመዋል፣ እንዲፈጸም አድርገዋል የሚል ነው። ፖሊስ አቶ እስክንድር እንተረጠርኩበት ያለው ነገር ፖሊስ አክሎ አሁንም የቀሩ የምርመራ ስራዎች እንዳሉት በመዘርዘር ፍርድ ቤቱ ተጨማሪ የ14 ቀን ጊዜ እንዲሰጠው ጥያቄ አቅርበዋል። ጠበቆቻቸው ይህን የፖሊስ ጥያቄ በጽኑ ተቃውመውታል። ፍርድ ቤቱ የሁለቱንም ክርክር አዳምጦ ለፖሊስ ተጨማሪ 13 ቀን ፈቅዷል። አቶ እስክንድር ለፍርድ ቤቱ የተለየ አቤቱት አቅርበዋል። በጠበቃቸው አንደበት አቤቱታቸው ይህን ይመስላል። ይህ እሳቸው ለፍርድ ቤት የተናገሩት ምንድን ነው? በተያዝኩበት ጊዜ በፌዴራል ፖሊስ አባላት የተፈጸመብኝን ድብደባ መክሰስ እፈልጋለሁ። እሳቸው በአንደበታቸው የተናገሩት ነው። የደበደቡኝን ሰዎች እለያቸዋለሁ፣ አውቃቸዋለሁ፣ ማስረጃ አለኝ። የተፈጸመው ነገር ሕገወጥ ነገር ስለሆነ በሕግ እንዲጠየቅልኝ ይደረግ ብለው ለፍርድ ቤቱ አመልክተዋል። ፍርድ ቤቱም ይህንን ጥያቄያቸውን ተቀብሎ የፌዴራል ፖሊስ ወንጀል ምርመራ ይህንን ነገር እንዲከታተልና መስራት ያለበትን ነገር እንዲሰራ ትእዛዝ ሰጥቶላቸዋል። ፍርድ ቤቱ በሌሎችም መዝገቦች ላይ ትእዛዞችን ሰጥቷል። በአጠቃላይ መዝገቦቹ ለሐምሌ ሀያ ቀን ሀያ አንድ እና ሀያ ሁለት ሁለት ሺ አስራ ሁለት ዓመተ ምህረት ተቀጥረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ